is ኬንያውያን ዛሬ በአገሪቱ ለሁለተኛ ጊዜ እንደገና በተካሄደው ፕሬዝዳንታዊ ምርጫ ድምፅ ሰጥተዋል። ዛሬ ድምፅ ለመስጠት የወጣው ሕዝብ ቁጥር ነሐሴ አንድ ቀን 2010 ዓ ም በተካሄደው የመጀመሪያው ምርጫ ከወጣው ጋር ሲነጻጸር ታዲያ ያነሰ ቢሆንም በአንዳንድ የተቃዋሚ ፓርቲ ጠንካራ አካባቢዎች ግን ግጭቶች መፈጠራቸው ተዘግቧል። በበርካታ የድምፅ መስጫ አካባቢዎች የጸጥታው ጉዳይ አስተማማኝ ባለመሆኑም እስከ ነገ በስቲያ እንዲራዘም ተደርጓል። የኬንያው ጠቅላይ ፍርድ ቤት ፕሬዝዳንታዊው ምርጫ ዳግም እንዲካሄድ ያዘ ታዘዘው የአገሪቱ ምርጫ ኮሚሽን ውጤቶቹን ሲያሰራጭ ስህተት ፈጽመዋል ሲል በመክሰስ እንደነበር ይታወሳል። ሰለሞን ክፍሌ ዝርዝሩን ይዟል። ዛሬ በኬንያ ለሁለተኛ ጊዜ እንደገና የተካሄደው ምርጫ በመጀመሪያ ከተካሄደው በጣም የተለየ ነው። ጄኮብ ሜይና ዛሬ ድምጽ የሰጠው የገዢው ፓርቲ ጠንካራ ይዞታ ነው ተብሎ በሚታመነው ናይሮቢ ውስጥ በሚገኘው ዳጎሮቲ ቀበሌ ነው። እንዲህ ይላል። ሁኔታዎች ጥሩ ነበሩ፣ እንዲያውም በሰላም ነው የተካሄደው። ነገር ግን ህዝቡ እንዳለፈው ጊዜ በብዛት ወጥቶ ድምፅ አልሰጠም። አንዲት ማታሬ በተባለ የናይሮቢ ቁጭራ አካባቢ በምርጫ አስተባባሪነት የተመደበች ሰራተኛ እንደ ተናገረችው ደግሞ በዚያ ጣቢያ ድምፅ ለመስጠት ከተመዘገቡ ስድስት መቶ ሀምሳ ስድስት ሰዎች ዛሬ የወጡት ሀምሳ ብቻ ናቸው። በነሐሴው ምርጫ ግን በተመሳሳይ ሰዓት ማለትም ከጠዋቱ ዐሥራ ሁለት ሰዓት እስከ አምስት ሰዓት ባለው ጊዜ ውስጥ ድምፅ የሰጡት ሰዎች ቁጥር ከሁለት መቶ በላይ መሆናቸውን የምርጫ አስተባባሪዋ ጨምራ አስረድታለች። የተቃዋሚው ፓርቲ መሪ ራይላ ኦዲንጋ የምርጫው ጊዜ እንዲራዘምና የምርጫ ኮሚሽኑ አመራሮች በአዲስ እንዲተኩ ያቀረቧቸው ጥያቄዎች መልስ ካጡ በኋላ ደጋፊዎቻቸው በዚህ በዛሬው ዳግም ምርጫ እንዳይሳተፉ መመሪያ ሰጥተዋል። በመጀመሪያው ምርጫ ያሸነፉት ፕሬዝደንት ኡሁሩ ኬንያታ ቢሆኑም ጠቅላይ ፍርድ ቤቱ ውጤቱን ውድቅ አድርጎታል። ፕሬዚደንቱ ዛሬ ሲናገሩም ሀገሪቱ ዘጠና በመቶ የተረጋጋች ሰላማዊና ህዝቡም ድምፅ እየሰጠ ነው ብለዋል። ድምፅ ለመስጠትም ሆነ በምርጫው ላለመሳተፍ የወሰኑ ወገኖች መብትም እኩል መከበር አለበት ሲሉ አክለው አስረድተዋል። ፕሬዚዳንቱ ሁሩ ሲላስ ኦድዋይ ኦሙሴ የተባለ አንድ የኪቤራ ነዋሪ ድምፅ ላለመስጠት የደረሰበትን ውሳኔ በእግር ኳስ ጨዋታ ላይ የሚተገበር ሕግን በምሳሌነት ተጠቅሟል። አንደኛው ቲም ለመጫወት ቢቀርብና ሌላው ቢቀር ግጥሚያ ስለማይኖር ለማየት አልሄድም ማለት ነው። በዚህ ምክንያት ነው መሳተፉን ያስወገድኩት። ፍሬድሪክ ሞንዲ ኦቴኖ በበኩሉ ሲያስረዳ ድምፅ ያልሰጠሁት የምፈልገው እጩ ተወዳዳሪ በምርጫው ስለማይሳተፍ ነው ብሏል። ኦቴኖ በስዋሂሊ ቋንቋ ያለው ድምፅ አልሰጥም፣ ምክንያቱም ለፕሬዝደንት የምመርጠው ሰው የለም ነው። ዛሬ አብዛኞቹ የድምጽ መስጫ ጣቢያዎች ሰላማዊ ቢሆኑም አንዳንዶቹ ግን አልነበሩም። ለምሳሌ የራይላ ኦዲንጋ ጠንካራ ይዞታ መሆኗ በሚነገርላት በምዕራባዊቷ ከተማ በኪሱሙ በርካታ የድምፅ መስጫ ጣቢያዎች ከጸጥታ ጋር በተያያዘ ሳይከፈቱ ቀርተዋል። የምርጫው ተቃዋሚ ሰልፈኞችም መንገዶችን ሲዘጉና እሳት ሲያቀጣጥሉ ታይተዋል። ከፖሊስ ጋር በተካሄደ ግጭትም አንድ ሰው በተተኮሰበት ጥይት ተመቶ ሲሞት ሌሎች ሶስት ቆስለዋል። በናይሮቢ የኪቤራና ማታሬ አብዛኞቹ ድሆች በሚኖሩባቸው ቀበሌዎች ፖሊሶች አስለቃሽ ጋዝ ተኩሰዋል፣ ሰልፈኞች ድንጋይ ወርውረዋል። በመሃሉ ማታሬ ውስጥ አንድ ሰው በጥይት ተመቶ ሕይወቱ አልፏል። ዓለም አቀፉ የሰብአዊ መብቶች ተከራካሪ ድርጅት አምነስቲ ኢንተርናሽናል ሠራተኞቹ ኪቤራ ውስጥ በትንሹ ዐሥራ ሁለት የሚሆኑ ወጣት ወንዶች የአንድ ድምፅ መስጫ ጣቢያ መግቢያ በር ለመዝጋት ሲሞክሩና ፖሊስ ለመበተን አስለቃሽ ጋዝ ሲተኩሱባቸው አይተዋል ብሏል። በሞምባሳ የባንግላዴሽ ሰፈር ደግሞ በምርጫ ጣቢያ ግድግዳዎች ላይ የተለጠፉ እጩዎችን ፎቶግራፎች ሲያበላሹና የምርጫ ጣቢያውን ሠራተኞች ሲያባርሩ ታይተዋል። ፖሊስ ደርሶ ሕግና ሥርዓት ማስከበሩም ተዘግቧል። ዛሬ እስከ እኩለ ቀን ድረስ አብዛኛው የኬንያ የባህር ጠረፍ ግዛት ሰላማዊ ነው ተብሏል።